ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ስጥልን። እንደምን አምሽታችኋል አድማጮቻችን። የዛሬ ሐሙስ ሁለት ቀን 2006 ዓ.ም ስርጭታችንን ይዤ የማስተናግዳችሁ አዳነች ፍስሀዬ ነኝ። ዛሬ የምናቀርባቸው ዝግጅቶች አፍሪቃ ከ አንድ መቶ ሶስት ትሪሊዮን ዶላር በላይ በካፒታል ሽሽት እንዳጣ ታወቀ። የሉፍታንዛ አየር መንገድ ወደ ኤርትራ የሚያደርገውን በረራ አቋረጠ። ኬንያ ያሉ ስደተኞች አፈሳና እስራት እንዳሳሰባቸው ገለጹና ሐኪምዎን ይጠይቁ የሚሉት ናቸው። መጀመሪያ ግን የዓለም ዜና ይቀርባል። ከቆንጅታ እንስማው። ጤና ይስጥልኝ እንደምናመሻችሁ። የተባበሩት መንግስታት የጸጥታው ምክር ቤት ለማዕከላዊ አፍሪካ ሪፑብሊክ አዲስና ሰፋ ያለ የሰላም አስከባሪ ኃይል እንዲመደብ ለመፍቀድ እየተሰናዳ ነው። የጸጥታው ምክር ቤት በታወከችው በዚያች ሀገር ስርዓት መልሶ ለማስፈን የሚረዱ አስር ሺ የጦር ኃይል ወታደሮችና አንድ ሺ ስምንት መቶ ፖሊሶች ያሉት ሰላም አስከባሪ ኃይል እንዲቋቋም የሚጠይቀውን ውሳኔ ዛሬ ያጸድቃል ተብሎ ነው የሚጠበቀው አሁን በዚያ ያሉት ስድስት ሺ የአሜሪካውያን ወታደሮችና ሁለት ሺህ የፈረንሳይ ወታደሮች ያለው ኃይል በሺዎች የተቆጠሩ ሰዎች በሃይማኖታዊ ብጥብጥ የተገደሉበትን ሁከት ሊያስቆመው አልተቻለውም። የዩክሬን ተጠባባቂው ፕሬዚደንት ኦሌክሳንደር ቱርቺኖቭ በሁለት የሀገሪቱ ምስራቃዊ ከተሞች ለተቃውሞ የወጡት የሩሲያ ደጋፊ ሰልፈኞች መሳሪያዎቻቸውን ካስረከቡና የወረሯቸውን የመንግስት ህንጻዎች ከለቀቁ ምሕረት ይሰጣቸዋል ሲሉ ቃል ገቡ። ሚስተር ቱርቺኖቭ ይህን ቃል የገቡት የገቡትን ይህንን ቃል በፕሬዝደንታዊ አዋጅ ኦፊሴል ላደርገው ፈቃደኛ ነኝ ማለታቸው ተሰምቷል። ይሁን እንጂ በሉንሳክና በዶኔትስክ ከተሞች የመንግስት ህንጻዎችን ከያዙት ተቃዋሚ ሰልፈኞች ለዚህ ለፕሬዝደንቱ ጥሪ የተሰጠ ምላሽ የለም። ተቃዋሚ ሰልፈኞቹ በቅርቡ በክሪሚያ እንደተደረገው ከዩክሬን ተገንጥሎ ከሩሲያ የመቀላቀል ውሳኔ ህዝብ እኛም እናካሂድ በማለት ነው የጠየቁት። ይህ በዚህ እንዳለ የሩሲያው ፕሬዚደንት ቭላዲሚር ፑቲን ዩክሬን ያለባት የተፈጥሮ ጋዝ ግዢ እዳ ጉዳይ ካልተፈታ በስተቀር ሀገራቸው በዩክሬን በኩል አድርጋ ወደ አውሮፓ የምትልከው የተፈጥሮ ጋዝ ሊተጓጎል እንደሚችል ፍንጭ የሰጡበትን ደብዳቤ ለአውሮፓ መሪዎች ልከዋል። የጠፋው የማሌዥያው የመንገደኞች አውሮፕላን ፍለጋ ላይ የተሰማሩት ሰራተኞች ከአውሮፕላኑ የበረራ መረጃ መዝጋቢ የሚመጣ ነው ብለው የጠረጠሩትን ተጨማሪ የድምፅ ምልክት ማግኘታቸውን እየገለጹ ነው። ዛሬ ሐሙስ በደቡባዊ ህንድ ውቅያኖስ የተሰማራ አንድ የቅኝት አውሮፕላን ባለፈው ሳምንት መርከቦች ድምፅ አገኙ በተባለበት አካባቢ ዛሬ ተጨማሪ ድምጾችን እንደሰማ የአውስትሬሊያ ባለስልጣናት ናቸው ያስታወቁት። በደቡብ አፍሪቃ በግድያ ወንጀል የተከሰሰው አትሌት ኦስካር ፒስቶሪየስ ዛሬም ቃሉን ሰጥቷል። ተከሳሹን አቃቢ ህጎች ከሟችቱ ከሪቫ ስቲንካምፕ ጋር የነበረው ግንኙነት የራስ ወዳድነት የበዛበት እንደነበረ ሊያሳዩ ሞክረዋል። ፕሬዚዳንት ይቅርታ ፒስቶሪየስ የምስክርነት ቃሉን ይቅርታ በመጠየቅ መጀመሩ ላይ ያተኮሩት ዋናው አቃቤ ህግ ጌሪ ኔል ቤተሰቧን በግል ይቅርታ እንደመጠየቅ መጠየቅ በፍርድ ቤት ማድረግ መምረጡን ተችተውታል ልጃችሁን ስለ ገደልኩ አዝናለሁ አላልክም አንተን ያሳዘነ ስለ እሱ ማሰብህ ነው ብለው ታላቃቢ ህጉ ስቃያቸውና ሀዘናቸውን ማሰብህ እንጂ ልጃቸውን መግደልህ አላሳዘነህም ሲሉም አክለዋል ተከሳሹም ከስቲን ካምፕ ቤተሰብ ጋራ የመገናኘት እድል አልነበረኝም ነው ያለው በመጨረሻም በህንድ ምስራቃዊ ቢሃር ክፍለ ሀገር መራጮች ድምፃቸውን እየሰጡ ባሉበት በዛሬው ዕለት ተጠርጣሪ ማኦዊስት አማጽያን ቦምብ አፈንድተው ሁለት ወታደሮችን ገደሉ፣ ቢያንስ ሌሎች ሶስት ሰዎችን ማቁሰላቸው ታውቋል። ባለስልጣናት እንደገለጡት ጥቃቱ የደረሰው ወታደሮችን አሳፍሮ ሙንጌር ወደምትባል ወረዳ የምርጫ ጣቢያ ይጓዝ የነበረ መኪና የተቀበረ ፈንጂ ላይ ወጥቶ ነው። ማኦዊስት ሸማቂዎቹ ህዝቡ በምርጫው ድምጹን እንዳይሰጥ ሲቀሰቅሱና ምርጫውን እናሰናክላለን በማለት ሲይዝቱ መቆየታቸው ይታወቃል። ዛሬ ድምጽ የተሰጠው በአገር አቀፉ ምክር ቤታዊ ምርጫ ሶስተኛው ምዕራፍ ሲሆን ምርጫው ለአንድ ወር በሚቆይ ሂደት ደረጃ በደረጃ እንዲሆን የተደረገው ብዙ መቶ ሚሊዮን መራጭ ድምጹን የመስጠት እድል እንዲያገኝ ተብሎ ነው። ከአስር አመታት በላይ በስልጣን የቆየውን ኮንግረስ ፓርቲውን ለማሸነፍ የተነሳው ተቃዋሚው የሂንዱዎች ብሔርተኛ ፓርቲ ቢጄፒ የተዳከመውን ኢኮኖሚ አነቃቃለሁ በማለት ቃል ገብቷል። ቆንጅትን ለዜናው እናመሰግናለን። ወደ ቀዳሚው ዝግጅት እናመራለን። አፍሪቃ ባለፉት አመታት በካፒታል ሽሽት ምክንያት ከ103 ትሪሊዮን ዶላር በላይ እንዳጣች ታወቀ። አፍሪቃ ይህን ገንዘብ በአህጉሪቱ ውስጥ ለማስቀረት ብትችል ኖሮ የሚሌኒየም ልማት ግቧን ማሳካት ብቻ ሳይሆን ከዚያም በላይ የተሻለ ደረጃ ላይ በደረሰች ነበር እንደተባለ ዘጋቢያችን መለስካቸው አመሀ ከአዲስ አበባ በላከው ዘገባ ጠቁሟል። ቀጥሎ ይቀርባል የአፍሪካ ኢኮኖሚ ምርምር ኮንሰርቲየም የተሰኘው ድርጅት ዛሬ በመንግስታቱ ድርጅት የስብሰባ ማዕከል በጀመረው ሴሚናር ላይ የቀረቡ ጥናቶች እንደሚያመለክቱት ባለፉት አርባ ዓመታት ከአህጉሪቱ በተለያዩ መንገዶች የወጣውን ገንዘብ ለይቶ ማወቅ እጅግ አስቸጋሪ ተግባር ነው ከአህጉሪቱ የሸሻውን ገንዘብ በተመለከተ ጥናት ያካሄዱት ፕሮፌሰር ሊዮንስ እንዲኩማና ሲያስረዱም አሁን የምናቀርበው የገንዘብ መጠን ከወጣው በጣም ትንሹን ብቻ ነው ብለዋል ያም ሆኖ ግን ይላሉ ሊዮንስ ያም ሆኖ ግን ትንሽ ነው የምንለውም ገንዘብ መጠን በሚያስደነግጥ ሁኔታ እጅግ ብዙ ነው። በ39 አፍሪካ ሀገሮች ውስጥ ማለትም አራት ከሰሜን አፍሪካ ሀገሮች፣ 35 ከሰሃራ በታች ባሉ ሀገሮች በተደረገው ጥናት የተገኘውን ውጤት ፕሮፌሰሩ እንዲህ ገልጸውታል። ባለፉት አርባ ዓመታት ከ39ኙም ሀገሮች የሸሸውን የካፒታል መጠን ብንመለከት እስከ 2010 ዓ ም የወጣውን በተጠራቀመ መልኩ ብናየው አንድ ነጥብ ሶስት ትሪሊዮን ዶላር ይሆናል። አንድ ነጥብ ሶስት ትሪሊዮን ዶላር እጅግ ብዙ ገንዘብ ነው። በመሰረቱ ይህ የአፍሪካን አመታዊ ምርት ዋጋ የሚያህል ገንዘብ ነው። ክስተቱ አዲስ እንዳልሆነ ለአመታትም የዘለቀ እንደሆነ የገለጹት ሊዮንስ እንዲ ኩማና እንደ አውሮፓውያን ዘመን አቆጣጠር ከ20 ዓ.ም በኋላ መጠኑ በየአመቱ እያደገና በፍጥነትም እየጨመረ መጥተዋል ብለዋል። ስለሆነም ይህ ችግር በራሱ በኖ የሚጠፋ እንዳልሆነ ገልጸዋል። ይህን በተመለከተ አዲስ የተሾሙት የአፍሪካ ኢኮኖሚ ምርምር ኮንሶርቲየም ዋና ዲሬክተር ፕሮፌሰር ለማ ወልደሰንበት ለዚህ ዋና መፍትሄው የህዝብ ድምፅ ወሳኝ የሆነበት አስተዳደር ነው ካሉ በኋላ ገንዘቡ የሚወጣበትን መንገድ ይዘረዝራሉ። እንደሚታወቀው የካፒታል ሽሽት ለአፍሪቃ ከባድ ፈተና ሆኖ ቆይቷል። አፍሪካውያን በየአመቱ በሚሊዮኖች የሚቆጠር ዶላር ያጣሉ። በአርባ አመታት ውስጥ በትሪሊዮኖች የሚለካ ገንዘብ፣ በየአመቱ በቢሊዮኖች የሚቆጠር ዶላር ነው እና ይህ ደግሞ የሚደረገው በብዙ መንገዶች ነው። አንዱ ህገ ወጥ በሆነ መንገድ ሲሆን አንዳንድ ጊዜ በድንበር ዘለል ኮርፖሬሽኖች አማካኝነት ቀረጥ በተለያዩ ዘዴዎች ባለመክፈል ይከናወናል። በዚህ የካፒታል ሽሽት በተባለው ክስተት ሁሉም የአፍሪካ ሀገሮች ተጎድተዋል ቢባልም ከሌሎቹ በተለየ ሁኔታ ወይንም መጠን የተጎዱም እንዳሉ ጥናቱ ያመለክታል። በተለይም ነዳጅ ዘይት ወደ ውጭ የሚልኩ እንደ ናይጄሪያና አንጎላን የመሳሰሉ ሀገሮች በዚህ ምክንያት ያጡት ገንዘብ እጅግ ከፍ ያለ ነው ተብሏል። ፕሮፌሰር ሊዮንስ እንዲኩማና ከዚህ ጋር አያይዘው እንደተናገሩት እንደ እውነታው ቢሆን አፍሪካ በእዳ የተዘፈቀች አህጉር ሳትሆን ንጹህ አበዳሪ አህጉር ናት። በተደጋጋሚ ከምትሰሙት በተቃራኒ አህጉሪቱ ከተቀረው ዓለም በወሰደችው ብድር በእዳ የተዘፈቀች አይደለችም። እውነቱም ከዚህ በተቃራኒ የቆመ ነው። አፍሪካ ለቀረው ዓለም ንጹህ አበዳሪ ናት። በውጪ የተያዙባት ሴቶች በአህጉሪቱ የተጫነውን ዕዳ ይሸፍናሉ 1.7 ትሪሊዮን 280 ቢሊዮን ዶላር ዕዳ ከፍሎ እጅግ ብዙ ገንዘብ ይቀራል። በዚያ ገንዘብ ብዙ መዋለ ንዋይ በሀገሪቱ ማፍሰስ እንችላለን። ፕሮፌሰሩ ቀጥለውም እንዳሉት አህጉሪቱ ድንበሯን እየተሻገረ በምዕራብ ሀገር ባንኮች የተከማቸው ካፒታል ለአህጉሪቱ ልማት ቢውል የሚሊኒየሙን የልማት ግቦች በተሻለ ሁኔታ ታሳካ ነበረ። አንጎላ በ2010 ዓ ም ላይ የድህነት መጠኗ 44 ከመቶ ነበረ። ማንም ሳይሰራ ባለው የእድገት ፍጥነት ቢቀጥል የእድገት መጠንም ወደ ኋላ ወደ 40 ከመቶ ይወርዳል። ነገር ግን የሸሸው ካፒታል በአንጎላ ውስጥ በልማት ላይ ቢውል የድህነት መጠኑን ወደ 34 ከመቶ ማውረድ ይቻላል። ዛሬ የምታስተናግደን ሀገር ኢትዮጵያን ብንወስድ በ2010 ዓ ም የድህነት መጠንም 31 ከመቶ ነበረ። ማንም ባይሰራ በ2015 ዓ ም የድህነት መጠኑ ወደ 23 ከመቶ ይወርዳል። የሸሸውን ካፒታል በሀገሪቱ ውስጥ ለልማት ሥራ ማዋል ቢቻል ግን ድህነቱ ወደ 14 ከመቶ ሊወርድ ይችል ነበር። ያ እጅግ መልካም ይሆን ነበር። ይህ ነገ የሚጠናቀቀው ሴሚናር ከካፒታል ሽሽት በተጨማሪ በአፍሪካ አህጉር ሕገ ወጥ የፋይናንስ እንቅስቃሴ የካፒታል ሽሽትና እሴትን የማስመለስ መንገድ በሚሉና በመሳሰሉ ርዕሰ ጉዳዮች እንደሚነጋገር ታውቋል። ኮንሰርቴሙ የተቋቋመው እንደ አውሮፓውያን ዘመን አቆጣጠር በ1988 ዓ ም ሲሆን በአሁኑ ጊዜ በዋና ዳይሬክተርነት የሚመሩት ለማ ወለሰንበት በሜሪላንድ ዩኒቨርሲቲ የፋይናንስ ፕሮፌሰር ናቸው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ። ከአዲስ አበባ የሉፍታንዛ አየር መንገድ ብዙ ሰዎች ለእረፍትና ለጉብኝት ወደ ኤርትራ በሚጓዙበት የእረፍት ወራት በረራውን አቋርጧል። የኤርትራ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ፀሐዬ ፋሲል በረራውን ያቋረጠው ሉፍታንዛ ራሱ እንደሆነ ሲያስረዱ፣ በእኛ በኩል የጎደለ ነገር የለም ሁሉም ነገር ተሟልቷል ብለዋል። ተወልደ ወልደ ገብርኤል ነው ያነጋገራቸው። እኔው አቀርበዋለሁ። የሉፍታንዛ አየር መንገድ ወደ ኤርትራ ያደርገው የነበረው በረራ ለምን ተቋረጠ ለሚለው ጥያቄ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ፀሐዬ ፋሲል በበኩላችን ያጎደልነው ነገር የለም ብለዋል። ናይ ሉፍታንዛ ሉፍታንዛን በሚመለከት በበኩላችን ሁሉ ነገር ተሟልቷል፣ ያጎደልነው ነገር የለም። ሉፍታንዛ ራሱ በረራውን አቋርጧል፣ ሊመለስም ይችላል። እኛ የምንፈልገው ግን ዜጎቻችን በፍትሐዊ ክፍያ በሙያዊና በጥሩ መልክ የሚጓዙበት ሁኔታ ማሟላት ነው እንጂ ከአንድ አየር መንገድ ጋር የምንቆራኝበት ምክንያት አይኖርም። አቶ ጸሀዬ ፋሲል አያይዘውም ወደ ኤርትራ ለሚጓጓዙ ሰዎች ሌሎች አማራጭ አየር መንገዶች እንዳሉ ገልጸዋል። እዚ ናይ መንገዲ ኣየራት ኣብ ኤርትራ ሕጂ ዝነጥፋ በአሁኑ ወቅት ወደ ኤርትራ ከኤርትራ የሚበሩ አየር መንገዶች የየመን፣ የግብፅ፣ የሱዳን ኤርወይስ እና ኖቫ የተባሉ ከአስመራ ካርቱም የሚመላለሱ አሉ። እነዚህ አየር መንገዶች አገልግሎት በመስጠት ላይ ያሉ ናቸው። በተለይ በአሁኑ የክረምት ወራት ብዙ ኤርትራውያን ወደ ሀገር ይመጣሉ ተብሎ ስለሚጠበቅ የቱርክ አየር መንገድ ግንቦት ሀያ ዘጠኝ ቀን ገደማ በኤርትራ በረራ ይጀምራል። የሰዎች በብዛት መምጣት ግምት ውስጥ በማስገባትም በሳምንት አራት ጊዜ የነበረው የየመን አየር መንገድ በረራ በየቀኑ ይሆናል። የግብፅ አየር መንገድ በረራም እንደዚሁ። ገና በዝግጅት ላይ ያሉ አየር መንገዶችም አሉ። የዮርዳኖስ አየር መንገድን የመሳሰሉ በቻርተር ደረጃ ለመመላለስ የጠየቁም አሉ፣ እየተሰራበት ነው። ስለሆነም በመጠኑ የተሻሻለ የመጓጓዣ ሁኔታ አለ። የቱርክ አየር መንገድ በዩናይትድ ስቴትስም ሰፊ ሽፋን ስላለው ስድስት ትልልቅ የዩናይትድ ስቴትስ ከተሞችን ስለሚሸፍን በደረጃም ሆነ በአጠቃላይ ምቾቱ አርኪ አገልግሎት ይሰጣል። ስለሆነም አስተማማኝ መጓጓዣ እንዲሆን ይጠበቃል በማለት አቶ ፀሐይ አስረድተዋል። ሱዳን ኤርዌይስ በሳምንት ሶስት ጊዜ አስመራ ካርቱም ስለሚመላለስ ኖቫ የተባለው ሌላ አይሮፕላን ደግሞ አስመራ ካርቱም በሳምንት ሶስት ጊዜ ስለሚጓጓዝ ችግር በሚኖርበት ወቅት ከሌሎች የአፍሪቃ ሀገሮችና ከመካከለኛው ምስራቅ ለሚጓዙ ኤርትራውያን እንደ መገናኛ ሆነው ሊያገለግሉ ይችላሉ ብለዋል አቶ ጸሀዬ። በመጨረሻም የኤርትራ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ጸሀዬ ፋሲል በዓለም አቀፍ ደረጃ የሚንቀሳቀሱ የቱርክ አየር መንገድን የመሳሰሉና ሌሎችም ስላሉ ሉፍታንዛ ቢቀር ሌሎች ስለሚመጡ የሚያሳስበን ነገር የለም ሲሉ አስገንዝበዋል። በሉፍታንዛ በኩል ያለውን ምላሽ ለማግኘት ሞክረን አልተሳካም። እንዳገኘን እናቀርባለን። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳትካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክ እና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። በኬንያ ዋና ከተማ ናይሮቢና በአካባቢዋ የሚገኙ ስደተኞች የሀገሪቱ መንግስት እየፈጸመብን የሚሉት አፈሳና እስራት በእጅጉ እንዳሳሰባቸው እየገለጹ ነው። ሰለሞን አባተ አንዳንዶቹን ስደተኞች አነጋግሯል። እንስማው። የኬንያ መንግሥት በሀገሪቱ ውስጥ እየደረሱ ያሉት ፍንዳታዎች ለጸጥታ አደጋና ስጋት ደቅነዋል በሚል ስደተኞች ወደዚያ ሲገቡ ወደ የተመደቡባቸው ሰፈሮቻቸው እንዲመለሱ በቅርቡ ማስታወቂያ አውጥቶ እንደነበር ይታወሳል። ከዚያ ማስታወቂያ ወዲህ ባለፉት ከአምስት እስከ ሰባት በሚሆኑ ቀናት ብዙ ስደተኞች እየታፈሱ መሆኑም ይሰማል። ናይሮቢና በተለያዩ የስደተኞች መጠለያዎች ውስጥ የሚኖሩ ስደተኞችን እያገኘን ለማነጋገር እየሞከርን ነው። ዛሬ ማምሻውን ካገኘኋቸው ናይሮቢ ውስጥ ከሚገኙ ስደተኞች መካከል አንዱ ጋዜጠኛ ነው። ያነጋገርኳቸው ሰዎች ለደህንነታቸው እንደሚሰጉ ገልጸው ስሞቻቸውን እንዳልጠቅስ ስለጠየቁኝ ጥያቄያቸውን አክብሬ ያለሁ። በቅድሚያ ወደ ስደተኛው ጋዜጠኛ ልዙርና ሁኔታው ምን እንደሚመስል ይነግረናል። እንግዲህ ስንዳታው ከአምስት ከስድስት ቀን በፊት ስንዳታ ተካሂደው ነበር እዛው ኢስሊ በሚባለው አካባቢ ዘጠነኛ መንገድ ተብሎ የሚጠራ ቦታ ላይ ማለት ነው። ከዛ ጊዜ ጀምሮ ነው ማፈስ የጀመሩት። ሰዎች በጅምላ ነው የሚያክሱት። ዘጠኞቹን ነው የሚያክሱት ዜጎቹን አልነቁም። እስካሁንም አፈሳው እንደቀጠለ ነው። እንደምናየው ከሆነ እየታፈሰና እየታሰረ ያለው ሰው ቁጥር በጣም ብዙ እንደሆነ ነው ስደተኛው ጋዜጠኛ የነገረኝ። በግምት ነው፣ በአማካኝ ነው። ሌሎችንም ለመጠየቅ ሞክሬ የነበረ ከአምስት ሺ እስከ ሰባት ሺ የሚል መረጃ አለ። እስር ቤቶቹ ሊበቁ አልቻሉም። ምክንያቱም በማስ ነው የሚታሰረው። በብዙ ሺ የሚቆጠር ኢትዮጵያዊና ሶማሊያዊ ስደተኞች ነው ያሉት። ቪዲዮም ውስጥ ነው ያጎሯቸው። ኢትዮጵያውያኑ ስንት እንደሆኑ ይታወቃል። ከታሰሩት መካከል በቁጥር ይታወቅም አጠቃላይ ሶማሊያዊና ኢትዮጵያውያን ነው እየተያዙ ያሉት። ቤት ለቤትም አሰሳው አለ፣ እንደውም እንደቀጠለ ነው የቤት ለቤት አሰሳው። ሲወስዱም አጠቃላይ ፋሚሊውን ነው የሚወስዱት። መንግስቱ ቀደም ሲል ማስጠንቀቂያ ሰጥቶ እንደነበርና አፈሳው ከዚያ ጋር የተያያዘ እንደሆነ አንስቼለት ነበር ለናይሮቢው ስደተኛ ጋዜጠኛ። አሁንም እየተባለ ያለው ወደ ካምፒ ግቡ ነው። ነገር ግን ከዚህ ጋር የተያያዘ አይደለም። ያሁኑ የስንዳታውን ለማጣራት በሚል ነው እየተያዙ ያሉት። ኬንያ ሚዲያዎች የሚሰጡትን መግለጫ ከሆነ የምናየው ወደ ካምፒ ግቡ የሚል አቋም እንዳለው ነው። ነገር ግን ወደ ካምፕ ግቡ የሚለው አቋም ከፍንዳታውን በፊት ቀድሞ የነበረ ነገር ነው። ናይሮቢ ውስጥ እናቆማለን የሚል ነገር አለ። ናይሮቢ ውስጥ አሁንም ሬጅስተር እየተደረገ አይደለም። ስደተኛ ሲመጣ ወደ ካኩማ ነው ሄድ ያለበት ነው። ዞሮ ዞሮ ግን የአሁኑ ምንድን ነው? ፍንዳታውን ተከትሎ ወይም መሰረት አድርጎ የመጣ አፈሳ ነው እንጂ ካምፕ ግቡ ተብለው አልገባም ስላሉ አይደለም እንዲህ አይነት አፈሳ እየተከናወነ ያለው። የስደተኞች ጉዳይ ጽህፈት ቤቶች አሉ፣ አካባቢያችሁ፣ አካባቢው ላይ አሉ። በጣም በሚገርም ሁኔታ የአሁኑን አፈሳ ለየት የሚያደርገው የዩኤን ኃላፊነት ነው። ስደተኞች ሲታሰሩ የማስፈታት ሊያስፈቱ የሄዱ የውጭ ዜጎች ሳይቀሩ እየታሰሩ ነው። አሁን ባለኝ መረጃ ማለት የተባበሩት መንግስታት ሰራተኞቸውን ስታፍ እንኳን ማስፈታት እስካለመቻል ደረጃ የደረሱት ሊያስፈቱ ሲሄዱ፣ በተለምዶ አንድ ሰው ሲል ዩኤን ነው የሚመለከተው ሊያስፈታት። በአሁኑ ሰዓት ግን ሊያስፈቱ ይሄዱት ሁሉ እዛው እየገቡ ነው ያሉት ማለት ነው። ስለዚህ የተባበሩት ህገወጥ እርምጃ ነው እየተወሰደ ያለ። ስለዚህ የተባበሩት መንግስታት ድርጅት ሰራተኞችም የታሰሩ አሉ ማለት ነው። ነጮችም አሉ። አስቸጋሪ በሆነው የግንኙነት ሁኔታ የኬንያና የኢትዮጵያ መንግስታት፣ የመንግስታቱ ድርጅትና የኬንያ የስደተኞች ኮንሰርቲየም አር ሲ ኬ እየተባለ የሚታወቀውን የመሳሰሉ መንግስታዊ ያልሆኑ ድርጅቶችን አግኝተን ለማነጋገር ጥረት እያደረግን ነው። ብዙዎቹ ድርጅቶች አፈሳውን በመፍራት ሰራተኞቻቸው ስራ እንዳይገቡ ከልክለው ዝግ ሆነው መዋላቸው ተነግሮናል። ጋዜጠኛውና ሌሎችም ስደተኞች በዚህ ሰበብ ለጎረቤት ሀገሮች በተለይ ለኢትዮጵያና ሶማሊያ እየተላለፉ የሚሰጡ እንዳሉ ስጋታቸውን እየገለጹ ነው። ሁሉንም ፍንዳታዎች በእውኑ የሽብር ድርጅቶች ናቸው የሚፈጽሟቸው የሚል እምነት እንደሌላቸውና እንደ ሰበብ የሚቆጠሩ ናቸው ብለው እንደሚያስቡም ተናግረዋል አንዳንዶቹ ኪቱዎ ቻ ሸሪያ በሚባለው ናይሮቢ ውስጥ የሚገኝ የሕግ አገልግሎት ድርጅት ውስጥ የስደተኞች ጉዳዮች ፕሮግራም ኃላፊ የሆኑት ዴሚ ካኞንጌ ለኦሮምኛ ዝግጅት ክፍላችን ባልደረባ ጃለን የገመዳ በሰጡት ቃል ሁኔታውን በቅርብ እየተከታተሉ መሆናቸውን ተናግረዋል። በየቀኑ ፍርድ ቤት እንሄዳለን፣ በየቀኑ ወደ ካሴራኒ እንሄዳለን ጉዳዮቹን በሕግም በዲፕሎማሲም በኩል እየተከታተልን ነው። ሀገሪቱ ውስጥ ያሉት በሕገ ወጥ መንገድ ነው ተብለው የተከሰሱ ካሉ ችሎት ፊት እንቆምላቸዋለን፣ እንከራከርላቸዋለን። ብዙዎቹን አስለቅቀናል። አንዳንዶቹም በዩኤንኤችሲአር እንዲመዘገቡ አድርገናል። በጉዳዩ ላይ ክትትላችንን እንቀጥላለን። የምናገኛቸው መረጃዎች በየወቅቱ እናሳውቃችኋለን። ሶሎሞን አባተ ነኝ፣ ለአሜሪካ ድምፅ ራዲዮ ዋሽንግተን። በዛሬው ሐኪሙን ይጠይቁ ፕሮግራማችን ስሊፕ አፕንያ በመባል በሚታወቅ የህመም ሁኔታ ዙሪያ ከአድማጮች የተላኩ ጥያቄዎችን መነሻ በማድረግ የተጀመረ ተከታታይ ዝግጅት ሁለተኛ ክፍል ይቀርባል። ስለ ህመሙ የሚያብራሩልን ዶክተር ደረጄ ሳህሌ ናቸው በዚህ በዩናይትድ ስቴትስ በቴክሳስ ክፍለ ግዛት ፎርት ወርት የሳምባና ከእንቅልፍ ጋር የተዛመዱ የጤና መታወክ ሐኪምና የሕይወት ማትረፍ ሕክምና የሚጠይቁ የህመም ሁኔታዎች ባለሙያ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ሐኪሙን ይጠይቁ ለምሽቱ በህክምናው አነጋገር ስሌፕ አፕኒያ በመባል በሚታወቅ የህመም ሁኔታ ዙሪያ ከአድማጮች የተላከ ጥያቄ መነሻ ያደረገ ተከታታይ ዝግጅት ነው። የመጀመሪያው ነው የዛሬው። ትንታኔውን ወይም ሙያዊ ምክሩን የሚሰጡን ዶክተር ደረጀ ሳሌ በዚህ በዩናይትድ ስቴትስ ቴክሳስ ክፍለ ሀገር ፎርት ወዝ የሳምባና ከእንቅልፍ ጋር የተዛመዱ የጤና ሁከቶች ሐኪም እንዲሁም ልዩ የህክምና ክብካቤ የሚጠይቁ የህመም ሁኔታዎች ክሪቲካል ኬር እንደማለት ነው ባለሙያ ናቸው። አሉላ ከበደ ነው የዚህ ፕሮግራም አዘጋጅና አቅራቢ። ወደ ዝግጅቱ ናል። ዶክተር ደረጀ፣ በህክምናው ዘይቤ በእንግሊዝኛ ስሊፕ አፕኒያ በመባል የሚታወቀውን በእንቅልፍ ላይ ሳሉ የትንፋሽ እጥር እጥር ማለት አሊያም ለቅጽበት የማቆም ሁኔታ የሚመለከት ጥያቄ ነው። ለመሆኑ ይሄ የህመም አይነት ምንድን ነው? በራሱ ከምንስ ይከሰታል? አመሰግናለሁ። አንተ እንደገለጽከው የስሊፕ አፕኒያ ወይም አንድ ሰው በእንቅልፍ ላይ ሳለ የትንፋሽ መቋረጥ ምክንያት ነው በሽታው የሚመጣው። ይሄ እንዲሆን ሪስክ ፋክተርስ የምንላቸው የሚያጋልጡ ሁኔታዎች አሉ። የመጀመሪያው እና በብዛት የታወቀው የሰውነት ክብደት ነው። ከፍ ያለ የሰውነት ክብደት መኖር፣ አዎ የሰውነት ክብደት መኖር በእንግሊዝኛው ኦቤሲቲ የሚሉት እሱ ከፍተኛ የሚያጋልጥ ቅድመ ሁኔታ ነው። ያ በሚኖር ጊዜ ሰውነታችን በተለይ በአንገት ዙሪያ ያለ ሰውነት ይወፍራል። እንደዚሁም ደግሞ ስብ ያጠራቅማል። በምንተኛ ጊዜ ሁሉ የሰውነት ክፍል በትልቅ እረፍት ላይ ነው የሚሆነው። ሰውነታችን ያርፋል። ራሱን ማሳረፍ በሚችልበት ሁኔታ ውስጥ ነው የሚቆየው። አዎ፣ በዛ ምክንያት ማስሎቻችን ሁሉ በጣም ሪላክስድ ናቸው። አፐር ኤር ዌይ የምንለው የአየር ቧንቧውን፣ በጉሮሮ ዙሪያ ያሉ ማስሎች ለትንፋሽ የምንጠቀምባቸውም በጣም ረፍት ላይ ስለሆነ በግራቪቲ ምክንያት ምላሳችንን ጨምሮ ወደ ኋላ የመውደቅ እና የመጎተት ሁኔታ አለው። ያ የአየር ቧንቧውን የማቋረጥ የመድፈን ሁኔታ ሊያስከትል ይችላል። በዚህ ምክንያት የኦክሲጅን አማውንት የላይኛው የአየር ቧንቧ መተንፈሻ አካላትን ዘና ማለት ተከትሎ ይህ የሚፈጠረው ሁኔታ ምላሳችን ታጥፎ ወደ ኋላ ሊሄድም ይፈቅዳል። የአየር ቧንቧው የሚያስገባው የኦክሲጅን መጠን ይቀንሳል ነው የሚለው። አዎ የቀንሳል ወይም አንዳንድ ጊዜ ሙሉ በሙሉም ሊዘጋ ይችላል። በቅጥፈት በዚህ ጊዜ አእምሯችን ትእዛዝ ያወጣና ሰውየው በድንገት እንኮራፍቶ በትልቅ ሁኔታ የተኛበትን ፖዚሽኑን የመቀየር ፖዚሽን ይቀይርና አየር ቧንቧውን ለመክፈት ይታገላል። ያንን በብዙ ጊዜ በአንድ ሌሊት ውስጥ ሊከሰት ይችላል። ሊያ የትንፋሽ መቋረጥና ሰውነት ታግሎ አየር ለማግኘት የሚሞክርበት ሁኔታ ሊደጋገም ይችላል በአንድ ሌሊት ውስጥ በጣም ብዙ ጊዜ ሊደጋገም ይችላል። አንዳንድ ጊዜ በሰዓት ውስጥ ሰማንያ ዘጠና ጊዜ እንደዛ የሆኑ በሽተኞችን አይቻልም። ስለዚህ ከፍተኛ ጭንቀት ያመጣል በጠቅላላይ ሰውነት ሜታቦሊዝም ውስጥ እና የልብም ሆነ የአይምሮ ኦክሲጅን የሚደርስላቸው በጣም ይቀንሳል። ያን አስከትሎ ደግሞ ለብዙ በሽታዎች ያጋልጣል። ዶክተር ደረጀን በምልክትነት የሚታዩትንም አስከትለን ለመመልከት እንሞክራለን። ቅድም እንደገለጹልን ከስልሳ ጊዜ ከሰባ ጊዜ በላይ የታየባቸው ህሙማን እንደማየቶ በምንድን ነው የሚታወቀው? ሰዎቹ እንዴት ያውቁታል? ወይስ ክትትል በሚደረግበት ሁኔታ ውስጥ የታየውን ነው የገለጹልን? ቤተሰቦች ሊያውቁ ሊያዩ ይችላሉ? ህሙማኑ ራሳቸው ሊያውቁት ይችላሉ? ጥሩ ጥያቄ ነው። በሁለቱም አቅጣጫ ይታወቃል። የመጀመሪያዎቹ ይህንን ችግር የሚያውቁና በችግሩም ደግሞ የሚጎዱ ሰዎች የበሽተኛው የትዳር ጓደኞች ናቸው። ያገቡ ከሆነ ማለት ነው ያገቡ ከሆነ ያገቡ ከሆነ ባል ወይም ሚስት እንዲህ አይነቱ በሽታ ሲኖርባቸው ሌላኛው ሰው በትልቁ ነው የእንቅልፍ እጥረት የሚያጋጥመው። ምክንያቱም በሽተኛው እጅግ ያንኮራፋል። ምክንያቱም የአየር ቧንቧው እየጠበበ ስለሄደ አየር ለመሳብ በሚሞክር ጊዜ ከፍተኛ ማንኮራፋት ይኖራል። ሁለተኛ ይገላበጣል። በጣም እረፍት የሌለው እንቅልፍ ነው በተከታ የሚኖረው። በዚህ ምክንያት ከፍተኛ የሰውነት መንቀሳቀስ ይኖራል። መንፈራገጥ ሁኔታ ይኖራል እና ሌላኛው የትዳር ጓደኛ የእንቅልፍ መዛባት ይደርስበታል። ስለዚህ ሌላኛው የትዳር ጓደኛው ነው መጀመሪያ ችግሩን የሚያመጣው ብዙ ጊዜ የሚያውቀው እና እንዲታይ የሚያደርገው። አዎ፣ አንዳንድ ጊዜ በሽተኛው ትንፋሽ ያቆማል እና ሌላው የትዳር ጓደኛ ደንግጣ የመቀስቀስ በህይወት አለ ወይ ብሎ የማረጋገጥ ነገር ያደርጋሉ። ሌላኛው በሽተኛው ራሱ ጠዋት በሚነሳበት ጊዜ ከፍተኛ የሆነ ድካም ይኖረዋል። አንዳንድ ጊዜ በጠዋት የራስ ምታት ይኖረዋል። አንዳንድ ጊዜ አፋቸው ደርቆ ይነሳሉ። በጣም ከተነሱ በኋላ ደግሞ በከፍተኛ ድካም ይውላሉ። ቀኑን ሙሉ ባገኙት አጋጣሚ ላይ ቴሌቪዥን ሲያዩ ወይም ደግሞ ሳበልተው ወንበር ላይ ከተቀመጡ፣ ወይም በመኪና ሌላ ሰው እየነዳ ሲሄዱ አንዳንድ ጊዜ ራሳቸውም እየነዱ የመኪና መብራት አቆሟቸው ባገኙት አጋጣሚ ያሸልባሉ። በዛች ቅጽበት ውስጥ እንቅልፍ ሊጥላቸው እና ለአደጋ ለመጋለጥ ሁሉ ሊያደርስ የሚችል ሁኔታ ውስጥ ሊገቡ ይችላሉ። ጥሩ እንቅልፍ ባለማግኘታቸው ምክንያት ልክ ነው አስር ሰዓት አስራ አምስት ሰዓት አልጋ ላይ ቆይተው እንደዚሁ አይነት ስሜት ይታያል። ምክንያቱም የእንቅልፉ ጥራት በጣም በጣም በጣም ዝቅተኛ ነው። ብዙ ደግሞ እየተቆራረጠ ነው ቅድም ባልነው ምክንያት ሰውነት እየተጨነቀ ሳያስቡት እንዲነሱ ይሆናል። አራውዛል ይባላል በሳይንሱ ብዙ ጊዜ ይነሳሉ። ከመልሰው ደግሞ ፖዚሽን ቀይረው ይተኛሉ። ምክንያት የተቆራረጠ እንቅልፍ ስለሚኖራቸው ሰውነታቸው በብዙ ድካም ነው የሚነሳው፣ እንዳረፈ ሰው ሳይሆን ስራ እንዳደረ ሰው ሆኖ ነው የሚነሱ። ዶክተር ደረጀ ይህ ስሊፕ አፕኒያ የሚባለውና ትንፋሽ እስኪያጥር አንዳንዴም ጨርሶ አየር ወደ ሰውነት የመግባት እድሉ እስኪጠፋ ድረስ ለቅጽበትም ቢሆን የሚፈጠረው ቀደም ብሎ ያስረዱን ሁኔታ በማንኳረፍ ችግርም ሊታጀብ እንደሚችል ገልጠዋል። በሌላ በኩል ደግሞ የማንኳረፍ ችግር ራሱን ችሎ ከሌሎች ከተለያዩ ምንጮች ጋር ተያይዞ የሚመጣ ነገር ግን ይሄ አሁን የተገለጸውን ሁኔታ የማይጨምርበትም እንደመ ለመኖሩ ሁለቱን በምን መለየት ይቻላል? አዎ ጥሩ ጥያቄ ነው። በሌላ አባባል ማንኳረፍ ምንም እንኳን አይነተኛ ምልክት ቢሆንም የስሊፕ አፕኒያ ሁሉም ማንኳረፍ ግን የስሊፕ አፕኒያ ምልክት ላይሆን ይችላል። ስለዚህ ሁለቱ የሚለዩት አንድ ሰው ሐኪም አይቶ ስሊፕ ስተዲ የሚባላለህ ላብራቶሪ ውስጥ ያድራሉ እና በሚተኙ ጊዜ የአየር ቧንቧቸው ምን ያህል አየር እንደሚስብ ምን ያህል እንደሚያንኮራኩ የአይምሮ አክቲቪቲያቸውን የልባቸውን እና ሌሎችንም እንቅስቃሴዎች ዴታ ይሰበሰብና በዛም ነው የሚታወቀው። ስለዚህ ሁለቱን ፕራይማሪ ስኖሪንግ ወይም ደግሞ ስሊፕ አፕኒያ የሚለውን ለመለየት ስሊፕ ስተዲ ያስፈልጋል ማለት ነው በአጭር ቃል። ዶክተር ደረጀ ሳህሌ የአድማጮችን ጥያቄ መነሻ በማድረግ በሕክምናው ዘይቤ በእንግሊዝኛው ስሊፕ አፕኒያ በመባል የሚታወቀውን በእንቅልፍ ላይ ሳሉ የትንፋሽ እጥርጥር ማለት አሊያም ለቅጽበት ቢሆን መቆም ድረስ የሚከተለውን ሁኔታ በተመለከተ ለመጀመሪያው ክፍሉ ውይይታችን ለጊዜው አመሰግናለሁ። ለተከታዩ መልስን እንደምናገኘው ተስፋ አድርጋለሁ። እግዜር ይስጥልኝ። ንኪ ዩ አሉላ። አመሰግናለሁ። አድማጮች የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25 ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላልፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ሀይሉ ታምራት ነው። በነገው ፕሮግራማችን እስክንገናኝ በደህና ቆየ።